ተከታዩ ዝግጅት ዴሞክራሲ በተግባር ነው። ሰሞኑን ኢትዮጵያ ውስጥ ለተቀሰቀሰው ሁከት ምክንያቱ በ2006 ዓ ም ተዘጋጅቶ የቀረበው የአዲስ አበባ ማስተር ፕላን መሆኑ ይነገራል። ማስተር ፕላኑ ተግባራዊ ከመሆኑ በፊት በኦሮሚያ ክልላዊ መንግስትና በአዲስ አበባ አስተዳደር የሕዝብ ተወካዮች ምክር ቤት መጽደቅ ይኖርበታል ተብሏል ምክር ቤቶቹ ህዝብ እንዲገነዘበውና እንዲያምንበት ለማድረግ እንዲወያይበት ለማድረግም ወስነው ሳለ ህዝቡ እስካሁን ማለትም ላለፉት አንድ ዓመት ተኩል በላይ በሰነዶቹ ላይ አልተወያየም። ለምን ለዚህ ያህል ጊዜ ዘገየ? ባለፈው ሳምንት በአዲስ አበባው አንዋር መስጂድ ላይ የተጣለው ፈንጂ ምርመራ ምን ደረሰ? በጎንደር እስር ቤቶች ላይ እሳት የተለኮሰውና ለጠፋው ህይወት ተጠያቂው ማን ነው? በሱዳንና ኢትዮጵያ ድንበር መካለል በምን መልክና ለምን አሁን እቅዱን በመቃወም ተቋቋመ ስለተባለው ታጣቂ ቡድን መንግሥት ምን ይላል? ለምሽቱ እንግዳችን ለኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ለአቶ ጌታቸው ረዳ ያነሳንባቸው ጥያቄዎች ናቸው። ሰሎሞን ክፍሌ ነው ያነጋገራቸው። የትላንቱን በፀረ ሽብር ግብረ ኃይል የተሰጠውን መግለጫ እናስቀድምና እስቲ በአጭሩ ጭብጡ ምን እንደሆነ ያስረዱ አቶ ጌታቸው። የትናንትናው መግለጫ ዋናው ትኩረት ይህ ነገር ዞሮ ዞሮ በተለይ አብዛኛው ሰላም ወዳዱ የነዚህ አካባቢ የነዚህ ዞኖች ሕዝብ ከመጀመሪያ አካባቢ ምን ቅሬታ ምኖሮት በጉዳዩ ላይ የራሱ ጥያቄዎች የነበረው ቢሆንም በሂደት ሰልፎቹ ትውከቱ እየያዘው የመጣው አቅጣጫ በጣም አስጊ የሆነበት ደረጃ ላይ በመድረሱ እና አንዳንድ አካባቢዎች ተለመደው የፖሊስ አድማ የበተን እንቅስቃሴ በዘለለ መልኩ ወደ ለየለት በትጥቅ የተደገፈ ጭምር የጥበቅ መግባት ስለጀመረ ሥርዓትን ከማስከበር የህዝብን ሰላምና ጸጥታ ከማረጋገጥ አንጻር እርምጃዎች መውሰድ እንጀምራለን የሚል መግለጫ ነው። በሁከትም የታጀበ ቢሆን ተቃውሞ ላለፉት ሶስት አምንታት በርካታ ችግሮች እያሉበትም ቢሆን በተወሰነ ደረጃ ቀጥሎ ነበር። አሁን ግን ወደ ለየለት ውከት በተለይ ሶስት ከተሞች አካባቢ እጅግ በጣም በትጥቅጥም ጭምር የታገዘ መንግስትና የህዝብ ንብረት የሚወድምበት ከሰልፈኞቹ ጋር ልዩነት ያላቸው ወገኖች በመሳሪያ ኃይል የሚገደሉበት አካል ስንኩልነት የሚዳረጉበት ሁኔታ ሁሉ መባባት ስለጀመረ፣ ይሄ የመንግስት ካለበት ኃላፊነት አንጻር በአስቸኳይ መቆም ይኖርበታል። መቆም ለማስቆም የሚያስችል እርምጃ መውሰድ እንጀምራለን የሚል ነው። ያንን ማስቆም ይኖርብናል የሚል ነው። ለሕዝብ ጥሪ የተሰጠ ምላሽ። ስለ እርምጃም አንስተዋል እና እስከምን ደረጃ ሊሄድ ይችላል እርምጃው? ወይ እርምጃው የታጠቁ ወገኖችን ኒውትራላይዝ ማድረግ ይጠይቃል። አሁን የታጠቁ ወገኖችን ኒውትራላይዝ ማድረግ ማለት ትጥቃቸውን እንዲፈቱ ማድረግ ሰላማዊ ተቃውሞንም ጭምር ሀይጃኬ ማድረግ ጠልፎ ወደ ራስ ዓላማ የመውሰድ አዟማ ስለነበረ መንግስት ለዜጎቹ ትልቅ ኃላፊነት አለበት። ስለዚህ አለን የሚሉትን ተቃውሞ ሰላማዊ በሆነ መንገድ መቀጠል ስለሚቻል ከዚህ ውጭ አፍራሽ በሆነ መልኩ በለየለት የታጠቀውን ብድ እና የተሳተፉ ወገኖች ከዚህ ተግባራቸው የሚታቀቡበትን ስራዎች ሁሉ መስራት ማለት ነው። ስለዚህ ትጥቃቸውን እንዲፈቱ ማድረግ አስፈላጊ ሆነው ከተገኘ የሕዝብን ሰላም የሚያውኩ ሰዎችን በኃይል እርምጃም ጭምር ከስራቸው እንዲቆጠቡ ማድረግ የሚያስችል እንቅስቃሴ መውሰድ ማለት ነው እርምጃ። ዛሬ ደግሞ ከአንዳንድ የኦሮሚያ አካባቢዎች እንደምንሰማው የአጋዚ ጦር አባላት ዲሾችን ከየሰው ቤት ጣሪያ ላይ እያስወረዱ ናቸው ይባላል። ምክንያታቸው የቪኦኤ ዶቼቬሌ ና የአልጀዚራን ስርጭቶች ታልዳምጣላቸው የሚል መሆኑ እንደተነገራቸው ገልጸውልናል። ስለዚህ የሚያውቁት ነገር አለ። አቶ ጌታቸው ቪኦኤ ጋ ነው እኮ ኢንተርቪው ያደረጉት እና የሀገሪቱ የኮሚኒኬሽን ሚኒስትር ቪኦኤ ጋር ኢንተርቪው ያደረገ ዜጎች ቪኦኤ አትስሙ የሚል መንግስት ይህ ዝም ብሎ ጨዋታ ነው። ሰለሞን ብዙም ቴሬ ስላትወሰደ የኦሮሞ ፌዴራላዊ ኮንግሬስ ብቻ ሳይሆን ደግሞ በቅርቡ በመንግስት የተቋቋመው አጣሪ ኮሚሽንም በአዲስ አበባ ዙሪያ የኦሮሞውን አርሶ አደሮች በማፈናቀል መሬት እንደሚቸበቸብ ሪፖርት አቅርቧል። ስለዚህ ተቃዋሚዎች ያነሷቸው ጥያቄዎች አግባብነት አላቸው ማለት ያስችሉ። በነገራችን ላይ ሰለሞን አሁንም ቅድም ለመጥቀስ ሞክረው የነበረ የእነዚህ ዞኖች ህዝብ ሌጂትሜት ላይ ያነሳቸው ጥያቄዎች አሉ። በነገራችን ላይ ከማስተር ፕላኑ ጋር በተያያዘ አብዛኛው በውሸት የእነዚህ የፖለቲካ ኃይሎች ባራገቡት ውሸት ላይ ተመስርቶ እነዚህ ወጣቶች ሁከትም የተመላበት ሰልፍ ይውጡ እንጂ በርካታ በኮንፊዥኑ ላይ ተመስርቶ ቢሆን በርካታ የዚህ አካባቢ የተወላጅ ህዝብ በጉዳዩ ላይ ለስርዓት ጥብቅና ከሞቀውም ጋር በተያያዘ ጥያቄዎች ያነሳል። ምክንያቱም አዲስ አበባ እንደተባለው በፊንፊኔ ዙሪያ ያሉ ዞኖችን የምትውጥበት እድል ጸረ ህገ መንግስት ነው። ስለዚህ ከዚህ አንጻር ማንኛውም ህገ መንግስቱን ሲሪየስ ሊሚወስድ የፌዴራል ስርዓቱ ሳይነካ ሳይሸራረፍ መቀጠል አለበት ብሎ የሚያምን ኦሮሞ ይሁን ሌላ የሌላ ብሔር ተወላጅ በእንደዚህ አይነቱ ሀሜት ላይ ተመስርቶ ተቃውሞ ቢያሰማ የሚገርም አይደለም። ይሄ ብቻ ሳይሆን ከማስተር ክፋሉን ጋር በተያያዘ ብቻ ሳይሆን በተለያዩ አጋጣሚዎች ህብረተሰቡ አሉኝ የሚላቸውን ከአገልግሎት አሰጣጥ ጋር በተያያዘ ችግሮች አንስቶ መቃወም ይችላል። ስለዚህ መንግስትም ቢሆን በተደጋጋሚ ሲል የነበረው ህዝብ ከአገልግሎት አሰጣጥ ጋር ተያይዞ የሚያነሳቸውን ጥያቄዎች ሲሪየስሊ አድረስ አደረጋለሁ። ምክንያቱም ህዝብን የማገልገል ኃላፊነት ያለባቸው ተቋማት ህዝብን በሚገባው ደረጃ ማርካት ይኖርባቸዋል ብሎ በተደጋጋሚ ባለፉት አንድ ወር ከምናምን ሲለው የነበረ ነገር ነው። ስለዚህ ከዚህ አንጻር በውሸት ፕሮፓጋንዳ ላይ ተመስርቶ በተፈጠረው ውዥንብርም ላይ በመመስረት ተቃውሞ ማሰማቱ የሚያስገርም አይደለም ምክንያቱም አብዛኛው እንዲሁም አብዛኛው በዚህ ጉዳይ ላይ ጥያቄ የነበረው የኦሮሞ ውስጥ ሁከት ሲያይ የሁከቱን መንገድ ባለመምረጡ ምክንያት በተደጋጋሚ የሁከት መንገድ እንዳይመርጡ ልጆቹን መክሮ መመለስ ስለቻለ ነው በእነዚህ ኃይሎች በሚፈልጉት ደረጃ ወደ ሁከት ያልተቀባው እንጂ መንግስት እንደዚህ አይነት ቅሬታ መሰማቱ ብቻውን ስህተት ነው ብሎ አያምንም። አክቹዋሊ ቅሬታዎቹን ለመግለጽ የተጠቀሙባቸው አካሄዶች ማይልድሊ የሀገር ንብረትን በማያፈርስ ዜጎችን ህልና በማተካተል መልኩ እስከተደረገ ድረስ አስቸጋሪ ነውም ተገቢም አይደለም ብሎ አያምንም እና ይሄን እንደ በዚህ ላይ ተመስርቶ የሚነሳ ቅሬታ ስህተት ነው በሚል አይደለም። አሁን ሰው ያልገባውን መጠየቅ አለበት መጠየቅም ተጠይቋለት ነው። አሁን እንግዲህ አሁን እየተባለ ያለው ፈጣሪ ላይ ተመስርቶ ተቃውሞ ማቅረብ አንድ ነገር ነው። ቅሬታ ማቅረብ አንድ ነገር ነው። ሰልፍ መውጣት አንድ ነገር ነው። ይህንኑ ሰበብ አድርጎ ስርዓትን ለመናድ የዜጎችን ስራ ሰርተው ውሎ የመግባት መብት የሚጻረር የለየለት የነውጥ የለየለት በትጥቅ የታገዘ የወንብድና ስራ ውስጥ መግባት ግን ቶታሊ የተለየ ነገር ነው። ስለዚህ መንግስት እርምጃ ወስዳለሁ የሚለው መሆን የለበትም የሚለው በእንደዚህ አይነት የሁከት እንቅስቃሴ ላይ እንጂ ሰዎች ተሳስተውም ቢሆን ባቀረቡት የተቃውሞ አሁን እንግዲህ እንደሚያውቁት ሁከቱ ከተቀሰቀሰ ሁለት ሳምንት ሆኖታል። በመሀሉ ብዙ ሰው ታስሯል። የተጎዱና የሞቱም አሉ። ንብረትም ወድሟል። እንዴት ነው ችግሩ ሊፈታ የሚችለው? ምክንያቱም እየተባባሰ ከሄደ በአሁኑ ወቅት አስቸኳይ የምግብ እርዳታ ያስፈልገዋል የተባለውን ከአስር ሚሊዮን በላይ ህዝብ በጣም ሊጎዳ እንደሚችል ግልጽ ስለሆነ ነው። በተለይ ወደ ከተሞች የሚያስገቡ መንገዶች እየተዘጉ ናቸው መባሉ ያሳስባል። እና በመንግስት በኩል ምን እየተደረገ ነው? አሁን ትልቁ ነገር መሰለህ፣ ለዛም ነው አሁን መንግስት እርምጃ ወስዳለሁ ሲል ሌላ ነገር አይደለም። የመንግስት ኃላፊነት ዜጎች ሰርተው በሰላም ወደ ቤታቸው የሚገቡበትን ሁኔታ ማመቻቸት ነው። አትቤር ሚኒምም አሁን ባለው ሁኔታ በሰላም ቅሬታ ያለውም ጭምር በሰላም ቅሬታውን አቅርቦ ከመንግስት ጋር ተወያይቶ መፍትሄ የሚያፈላልገው ሰላማዊው ነዋሪ ሳይቀር መንቀሳቀስ የሚችልበት ሁኔታ እስኪጠፋ ድረስ በየቦታው መንገድ እየተቆረጠ መኪኖች እየተቃጠሉ ፋብሪካዎች፣ የልማት ተቋሞች እየተቃጠሉ እንደዚህ አይነት ሁኔታ ስራ መቀጠል ሰላም አይኑሮ ማስቀጠል ስለማይቻል መንግስት ግዴታውን ይወጣል። ይሄ ማለት መፍትሄ ህዝቡ ጋር ነው ዋናው መፍትሄ ያለው። አሁን በነገራችን ላይ አሁን እንደ አደጋገሱ ቢሆን ኖሮ እነዚህ ኃይሎች እንደደገሱ ጥፋት ቢሆን ኖሮ እጅግ ከፍተኛ ቁጥር ያለው የኦሮሞ ህዝብ በእነዚህ አካባቢዎች ላይ የሚኖረው ኦሮሞ ይሄንን ነገር ሲሪየስሊ በመቃወሙ ምክንያት ሰላም ላይ ዘብ ቆሞ በመስራቱ በመንቀሳቀሱ ምክንያት ነው ሁከት መቀነስ ይቻሉ። አሁንም ቢሆን ህዝቡ ያሉትን ጥያቄዎች በአግባቡ እንደሚመለሱለት አምኖ ከመንግስት ጋር በስፋት ባላቸው እውቀት በታየባቸው አካባቢዎችም ቢሆን ሰፊ የህዝብ ውይይት እየተደረገ ነው። መንግስት አሉ የሚባሉ ችግሮችን ለመፍታትም ሆነ የሰራቸውን ስህተቶች አምኖ ህብረተሰቡን የሚያረካ ምላሽ ለመስጠት ዝግጁ ነው። ከዚህም አንጻር ከህዝቡ ጋር ሰፊ ውይይቶች እየተደረጉ ነው ያሉት። አሁን እያልን ያለ ነው ይሄን ሰፊ የህዝብ ውይይት እንደዚህ አይነቱን ሰላማዊ እንቅስቃሴ አይ ይህ አይጠቅመንም ነው ዓላማችን አያሳካልንም ብለው አሁንም ቢሆን የሆከት መስመር አሁንም ቢሆን የውንብድና መስመር እየተከትሉ ላሉ ሰዎች ኒውትራላይዝ ማድረግ አለብን አደጋቸውን ማስቀረት የሚያስችል ስራ መስራት አለብን ነው እየተባለ ያለ እንጂ በእነዚህ አካባቢዎች ውስጥ በግሬት ማጆሪቲ በሰላም ስራውን ለመስራት ነው የሚፈልገው። እንደዚህ አይነቱን ችግር ደግሞ ከመንግስት ጋር በመሆን ለመፍታት በሁሉም አካባቢዎች ላይ ፉል ኮሚትድ ሆኖ እየተንቀሳቀሰ ነው የሚገኙ ይህንን በአጭር ጊዜ ውስጥ በሰላማዊ መልኩ መፍታት ያስፈልጋል ግዴታም ነው። የሰላማዊ መንገድን የማይመርጥ ወገን ካለ ግን ያው አማራጭ ከማጣት በጉልበትም ቢሆን ህጥቁን የሚፈታበት ሁኔታ ማመቻቸት የግድ ይሆናል። መልካም፣ ወደ ዋና ከተማዋ አዲስ አበባ እንምጣ። ባለፈው ሳምንት በአንዋር መስጂድ ላይ ስለ ተጣለው ፈንጂ መንግስት ምርመራ እንደሚያካሄድ ገልጾ ነበር። እና ምን ውጤት ተገኝቷል? አሁን እንግዲህ እኔስ ፖሊስ መግለጫ ምናልባት ነገ ሊሰጥ ይችላል። በዚህ ከዚህ ጋር በተያያዘ እንደገባኝ ከሆነ ምርመራ ላይ እንደሆኑ አቃል ነው በአጋጣሚ በእነዚህ ጉዳዮች ላይ እና በድርቁም ጉዳይ እንትን ስላለን ይህንን በሚመለከት ዝርዝር መረጃ ለም አልጠየቅኩም። ግን እስከሚገባኝ ድረስ መንግስት ማነው ፖሊስ ግብረ ሀይሉ ሲሪየስ ስራ ሰርቶ በቅርቡ የደረሰበትን ነገር ለህዝብ እንደሚያስታውቅ አውቃለሁ። እሱን እንደደረሰ እንትን የምለው ሆነ። እሺ፣ ወደ ሀገሪቱ ሰሜን ወደ ጎንደር ልውሰዶ በቅማንትና በአማራ ብሔረሰቦች መካከል ተፈጠረ ስለተባለው አለመግባባት የሚነግሩን ካለ። ይሄ ነገር ምንድን ነው መሰለህ ሰለሞን? የቅማንት ብሄረሰብ የማንነት ጥያቄ አቅርቦ በተደጋጋሚ ክልሉ ከሚመለከታቸው አካላት ጋር ባደረገው የህዝብ ውይይት መጨረሻም ላይ በክልሉም ምክር ቤትም ውሳኔ አግኝቶ የቅማንት ብሄረሰብ የማንነት ጥያቄ ተመልሷል። ስለዚህ በዛ ላይ ተመስርቶ የቅማንት ብሔረሰብ ራሱን ማስተዳደር የሚችልባቸው ስራዎች መካከል አንዱ የሚኖርበትን አካባቢ መከለልና የራሱን አስተዳደር እንዲያቋቁም ማድረግ ነው። ስለዚህ የራሱን አስተዳደር እንዲያቋቁም ለማድረግ ስራዎች የማከለል ስራዎች ሲጀመሩ ከቴሪቶሪው ስፋት አንጻር ጋር በተያያዘ የተነሱ ጥያቄዎች አሉ፣ በሁሉም ወገን በአማርኛ ተናጋሪውም በቅማንትም በኩል። ስለዚህ ከዚህ ጋር ተያይዞ ሌሎች ይህንን ልዩነት ማባባስ የሚፈልጉ ጥገኞችም ተጨምረውበት የሰው ሕይወት እና ንብረት ወደ ማውደም ሰው ወደ ማጥፋት ንብረት ወደ ማውደም የደረሰ ግጭት ተከስቷል። አሁን ባለንበት ደረጃ ይህንን ግጭት ለማውረድ የሚያስችል እንቅስቃሴ ከፌዴራልም ከክልልም የተወጣጡ ከፍተኛ የስራ ኃላፊዎች በቦታው ያለፉት በርካታ ቀናት ቦታው ላይ ነው ያሉት። ህዝቡንም ህዝቦች በሁለቱም አቅጣጫ ያሉትን ህዝቦች በማወያየት ችግሩን ለአንደኛ ለመጨረሻ ጊዜ ለመፍታት የሚያስችል ስራ በመሰራት ላይ ይገኛል። እንዳልኩት ግን እንደዚህ አይነቶቹ አነስተኛ ልዩነቶች በማራቅ ጥገኛ ጥቅማቸውን ለማረጋገጥ የሚፈልጉ ወገኖችም አንዳንድ ስለሚታክሉበት ነገሩ ከሚገባው በላይ የሚጦዙበት ሁኔታ ይፈጠራል። በዚህ አጋጣሚ የተፈጠረው ይሄ ነው። ግን አሁን ባለበት ደረጃ ህዝቦቹን የማቀራረቡና ያሉትን ልዩነቶች መለስ የማድረጉ ስራ ተጠናክሮ ቀጥሏል። ይህን ነው ማለት ይቻላል። በዚያ አካባቢ በትግራይ ተወላጆች ላይ ያነጣጠረ ጥቃት በመኖሩ ከሌላ የጠየቁበት ሁኔታ አለ ይባላል። ስለዚህ የሚያውቁት ነገር አሁን ይሄ ለገሌ ላይ ያነጣጠረ በትግራይ ላይ ወይም በአማራ ላይ ወይም በቅመንት ላይ ብቻ ያነጣጥራለን አንዳንዱ ጥገኛ ከዛ አካባቢ ህዝብ ጥቅም ጋር ፍጹም ግንኙነት በሌለው መልኩ ፍጹም ቁርኝት በሌለው መልኩ ሰዎች እነገሌ ይውጡልኝ እነገሌ ይበሉልኝ የሚል አንዳንድ እንቅስቃሴዎች እንደሚደረጉ ታውቋል። ይህን ግን ከህዝብ ጋር በተደረገ ውይይት የክልሉ መንግስትና በተወሰነ መልኩም የፌዴራል ስራ ኃላፊዎች ተሳትፎ ታክሎበት ይህንን ለመፍታት የሚያስችል ትልቅ ፖለቲካዊ ስራ በመሰራት ላይ ነው ያለው። ለጊዜው ይህንን ማለት ብቻ ነው የሚቻለው። እሺ፣ እዚያው ጎንደር ላቆዩትና ተቃጠሉ በተባሉት እስር ቤቶች ምን ያህል ሰው ነው የሞተው? ማን ነው ያቃጠለው? ተቃዋሚዎች መንግስትን ይከሳሉ። መንግስት እስር ቤት ማቃጠል ለምን፣ በምን ምክንያት እስር ቤት ያቃጥላል? እንግዲህ እንደዚህ አይነት ነገር የመፈጸም ድንቁርና ያለው መንግስት ከሆነ ቀላል የሚሆነው እኮ የሚፈልጋቸውን እስረኞች ለይቶ የሆነ ነገር ማድረግ ነው። አይደለም እንዴ? የአደጋው መንስኤ እየተጣራ ነው። እስካሁን ባለን መረጃ አስራ ሰባት ሰዎች ናቸው የሞቱት። ሌላው ያው ስፔኪሌሽን የሚሆነው ማለት ነው። ማን እንዳቃጠለው እስካሁን የታወቀ ነገር የለም። አይ የታወቀ ነገር የለም። ሌላው በሱዳንና ኢትዮጵያ መካከል የድንበር መካለል ስምምነት መደረሱን ተከትሎም ተቃውሞ ተነስቷል። በምን መልክ ነው የሚካልለው? ለምን አሁን ይሄ ነገር ባይዘው የሰለሞን ዝም ሜሞሪ ሪፍሬሽ አድርግና ካለፉት ሌላውን ተገተ ካለፉት ሰባት ባለፉ ሰባት አመታት ብቻ በየአመቱ በሚቀጥለው ወር ይካልላል የሚል መግለጫ በየኳርተሩ እንሰማለን። በተለይ ውጭ ካሉ ተቃዋሚዎች ሪጀክሽኒስት ተቃዋሚዎች የኢትዮጵያን ድንበር አሳልፍ አልሰጥ ነው፣ የጎንደርን ድንበር አሳልፍ አልሰጥ ነው የሚል መግለጫ በየጊዜው ነው የሚሰጠው። አሁን የተለየ የሚያደርገው ነገር የለም። አሁን የተለየ የሚያደርገው ቀነቀጠሮ ሰጥቷል፣ በወር ጊዜ ይካለላል ተብሏል ነው የሚሉት። እንግዲህ እንደዚህ አይነቱ ውሸት ነው። አደጋው ምንድን ነው? ወሩ ይደርስና የሚካልል ነገር ሳይኖር ሲቀር ያው የተወራው ወሬ ወሬ ብቻ የሆነ ይቀራል ማለት ነው። ይሄ ጉዳይ የኢትዮጵያና የሱዳን ድንበር ጉዳይ በአጼ ኃይለ ስላሴ ጊዜ ዘመን ጀምሮ መፈታት አለበት ተብሎ በተደጋጋሚ በሁለቱ ሀገሮች የጋራ ኮሚሽኖች እየተጠና እየተንከባለል የመጣ ጉዳይ ነው። ይሄ ጉዳይ ቢፈታ ጥሩ ነው። በሁለት ወንድማማች ህዝቦች ዘንድ ቁርሾ ሊያስከትል የሚችል ያላለቀ ጉዳይ መኖር ስለሌለበት። ከዚህ ውጭ ግን በዚህ ሳምንት በዚህ ወር የሚል ስምምነትም አልተደረገም። የጋራ ኮሚሽኑ የሚሰበሰብበት ቀነቀጠሮም አልተወሰንም። ሌላው ይቀር ወደ መሬት ወርዶ ማካለል ይቅርና። ስለዚህ ይሄ ለራስህም ፐርፐስ ሲባል ዝም እዚህ ቦታ ይህን በሚመለከት እውቀት አለኝ የሚል ኮሚቴ ጉዳዩ ይመለከተኛል የሚል ኮሚቴ ጉዳዩ ይመለከተኛል የሚባል ቡድን በፋሲካል ሊከፋፈሉ ነው፣ ለገና አሳልፈው ሊሰጡ ነው መሬት የሚል መግለጫ ሲሰጥ አዲስ ነገር አይደለም። አሁን ይሄኛውም ምንም የተለየ ነገር የለውም። ሰለሞን፣ አንድ የመጨረሻ ጥያቄ አለችኝ መካልል እና በመንግስት ይደርስብናል ያሉትን ጭቆና በመቃወም ደግሞ ብዛት ያለው ህዝባዊ ሚሊሻ መቋቋሙን የሚያሳዩ የቪዲዮ ምስሎች በሶሻል ሚዲያው ተለቀው ተመልክቻለሁ። ምናልባት አይተውት ይሆናል እርሶም። ህዝባዊ ሚሊሻው የታጠቀም ጭምር እንደሆነ ነው የሚታየው። ስለዚህስ የሚሉት አለ ወይ ባል እንግዲህ የዛ አካባቢ ህዝብ መቼስ በታሪክም እንደሚታወቀው ጠብንጃ ይወዳል። ስለዚህ በአንድ ቦታ የተሰባሰቡ ሰዎች ጠብንጃ ይዘው ታይተው እንደ ሚሊሻ ተቆጥረው ከሆነ እሱ አንድ ነገር ነው። እኔ እኛ እስከሚገባን ድረስ ይህንን ለማድረግ የሚያስችል ማለት ይሄ ጥያቄ በሌለበት ሁኔታ ይሄ የሚሉት ስጋት በሌለበት ሁኔታ ይሄ የሚሉት ውሳኔ በሌለበት ሁኔታ እርግጥ በርካታ ጸረ ሰላም አለ፣ በኤርትራ መንግስት ሰልጥኖ በየጊዜው የሚለቀቅ ግን ወይ እሳትም የሚበላው ወይም ደግሞ እጁን ሰጥቶ ወደ ሰላማዊ ኑሮ የሚመለስ እንደየ ሁኔታው በየጊዜው የሚላካለ ተላላኪ። ስለዚህ እሱን ከሆነ ሚሊሻ እየተባለ ያለው ከዛ አንጻር ያን ያክል ጥረት ኖሮብን አያውቅም። እንደዚህ አይነት ሚሊሻ በሶሻል ሚዲያዎች ላይ እያየናቸው ነው የገለጽኩሎት። እንግዲህ ሰለሞን ሶሻል ሚዲያ የወሬን በፍጥነት ለማስተላለፍ ያለው ጥቅም ይታወቃል። ለሰሰል ግን ትክክለኛ ወሬ ማስተላለፍ በፍጥነት የማስተላለፍ ማለት አይደለም። አቶ ጌታቸው ረዳ በኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ሚኒስትር፣ ለጊዜው በጣም አመሰግናለሁ። አመሰግናለሁ።